መዝሙር አንድ መቶ አስራ ስድስት እግዚአብሔር የልመናዬን ድምፅ ሰምቶአልና ወደድሁት። ጆሮውን ወደ እኔ አዘንብሎአልና በዘመኔ ሁሉ ጠራዋለሁ። የሞት ጣር ያዘኝ፣ የሲኦልም ሕማም አገኘኝ። ጭንቀትንና መከራን አገኘሁ፣ የእግዚአብሔርንም ስም ጠራሁ። አቤቱ ነፍሴን አድናት። እግዚአብሔር መሐሪና ጻዲቅ ነው፣ አምላካችንም ይቅር ባኝ ነው። እግዚአብሔር ሕፃናትን ይጠብቃል። ተቸገርሁ፣ እርሱም አዳነኝ። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና ነፍሴን ከሞት ዓይኔንም ከንባ እግሬንም ከመሰናከል አድኖአልና፣ በሕያዋን አገር በእግዚአብሔር ፊት እሄዳለሁ። አመንሁ፣ ስለዚህም ተናገርሁ። እኔም እጅግ ተቸገርሁ። እኔም ከድንጋጤ የተነሣ ሰው ሁሉ ሐሰተኛ ነው አልሁ። ስላደረገልኝ ሁሉ ለእግዚአብሔር ምንን እመልሳለሁ? የመድኃኒትን ጽዋ እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስእለቴን ለእግዚአብሔር እፈጽማለሁ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ ባርያህ ነኝ የሴት ባርያህም ልጅ ነኝ። ሰንሰለቴን ሰበርህ። ለአንተ የምስጋና መሥዋዕትን እሠዋለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስእለቴን ለእግዚአብሔር እፈጽማለሁ፣ በእግዚአብሔር ቤት አደባባይ፣ ኢየሩሳሌም ሆይ በመካከልሽም ሀሌሉያ።